የባለ ብዙ ቀለም ሐሳቦች መናሕሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንድምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ሐሙስ ጥር 21 2012 ዓ ም ምሽት መሰናዷችንን እናስተዋውቃችሁ። የታጋጅ ተማሪ ወላጆች ከጠቅላይ ሚኒስትር አብይ አሕመድ እና ከጠቅላይ ሚኒስትር ደመቀ መኮንን ጋር መወያየታቸውን ገለጹ። ደስ ብሎን ወጣ እንደዚህ እንዳሉ በህይወት እንዳሉ ነገሩ ና መጥተናል። እንግዲህ እነሱም ያለውን እየተከታተሉ ወደኛ ሚባቸው ከሆነ ወደኛ ሌሉባቸው ነው። መሪ ጌታ የኔነህ አዱኛ ይባላሉ። አነጋግረናቸዋል። በሌላ ዘገባ ደግሞ በቻይና ውሀን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እንዳስጨነቃቸው ገልጸው ጥያቄ ያቀረቡ አሁን ለምሳሌ ለኝ ነገር ሰባ ስድስት ኪሎ ነበር ከዚህ በሽታ በፊት ማለት ነው አሁን ሰባ አንድ ኪሎ ነኝ። አምስት ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እ እያቀለልኩ ማለት ነው። በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ተጠይቀዋል። ያው ሁሉም ተማሪዎች ሁሉም ዜጎች እንደሚያደርጉት ሁሉ በተለይ ውሃን ያሉ ተማሪዎች መውጣት የመፈለግ ባኬት እንዲደረጉ የመፈለግ ጥያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገር ነው ግን ዝርዝሩን ይዘን እንመለሳለን። እነዚህንና ሌሎች ለምሽቱ ያዘጋጀናቸው ዘገባዎችን ታዳምጣላችሁ። አብራችሁን ቆዩ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። አሁን ከዓለም ዙሪያ ላጠናቀርናቸው አጫጭር ዜናዎች ሀብታሙ ስዩም አብሯችሁ ቆይታ ያደርጋል። አመሰግናለሁ ጽዮን ካሜሮን ውስጥ ግጭት ባለባቸው እንግሊዝኛ ተናጋሪ ክልሎች ያሉት የጋዜጠኞች ተገንጣይ በሚባሉት አማጽያን ጥቃት እንደሚደርስባቸው ገልጸዋል እነሱም የማይፈልጋቸው አይነት ዘገባዎች ስናስተላልፍና የአማጽያኑን ፕሮፖጋንዳ አናሰራጭም ስንል ጥቃት ይከፍቱብናል ይላሉ የሚዲያ ድርጅቶች ካሜሮን የአካባቢውና ምክር ቤታዊ ምርጫ ለማካሄድ በምትዘጋጅበት በአሁኑ ወቅት የአማጽያኑ የማስፈራራት ተግባር እየተባባሰ ነው ይላሉ የሚዲያ ድርጅቶች አማጽያኑ ምርጫ እንዳይካሄድ ለመሄድ ለማቆም ዝተዋል። ብሪታንያ ለግማሽ ምዕተ ዓመት ለሚጠጋ ጊዜ ከቆየችበት የአውሮፓ ኅብረት አባልነት እንድትወጣ ህብረቱ ትናንት የመጨረሻ ውሳኔ ሰጥቶበታል። የአውሮፓ ኅብረት ምክር ቤት 621 በ በ49 ድምፅ የፍቺውን ስምምነት ደግፈዋል። የሁለቱም ወገኖች ተደራዳሪዎች ባለፈው ዓመት የደረሱበትን ስምምነት የብሪታንያ ምክር ቤት ህብረት አባልነት በኦፊሴል የምትሰናበተው ነገ አርብ ማታ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ቤተ መንግሥት ባደረጉት የፊርማ ስነ ሥርዓት ናፍታ የተባለውን የሰሜን አሜሪካ የነጻ ገበያ ስምምነት መቅረቱን አስታውቀዋል። ፕሬዚዳንቱ ትናንት በአሜሪካ ሰርቶ አደሮች ተከበው የዩናይትድ ስቴትስ፣ ሜክሲኮ፣ ካናዳ ስምምነት በሚባለው አዲስ ሰነድ ላይ ፊርማቸውን አኑረዋል። ዛሬ በሦስቱ አገሮች ትልቅ ፌሽታ ነው ብለዋል ፕሬዚዳንቱ። የዩናይትድ ስቴትስ የሕግ ተውን ክስ በሚመለከት በሚካሄደው የመጨረሻ ቀን ውሎ ለፕሬዚዳንቱ ጠበቆችና የክሱን ሂደት ለሚያስተዳድሩት የተወካይ ምክር ቤት አባላት ጥያቄ መቅረቡን ይቀጥላል። የፍርድ ሂደቱ የመገባደድ ፍጥነት የሚወሰነው ቁልፍ የሆኑ የትራምፕ አስተዳደር ባለስልጣኖች ለምስክርነት እንዲቀርቡ ውሳኔ ይሆናል ተብሏል። ጽዮን፣ ለአሁኑ ያሉኝ አጫጭር ዘገባዎች እነዚህ ነበሩ። አመሰግናለሁ። ሀብታሙ፣ ዝግጅታችን ይቀጥላል። ትግስታችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። ሰሞኑን አነጋጋሪ የነበረው ከደምሚዶሎ ዶሎ ዩኒቨርሲቲ የታገቱ ተማሪዎች ጉዳይን በተመለከተ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የጠቅላይ ሚኒስትር ጽፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን በጋራ ሆነው ከተጋጅ ተማሪ ቤተሰቦች ጋር ዛሬ መወያየታቸውን የአንድ ተማሪ አባት ለአሜሪካ ድምጽ ገልጸዋል። ግርማንሽ የኔነ የተባለች ተማሪ አባት መሪጌታ የኔነ አዱኛ ለአሜሪካ ድምጽ በሰጡት አጠር ያለ ቃለ ምልልስ ታጋቾቹ በህይወት እንዳሉ እንደተነገራቸውም ገልጸዋል። አስቴር ምስጋናው ማምሻውን በስልክ አነጋግራቸው ነበር። ጠቅላይ ሚኒስትር ማግንተውናል። ምክትሉም አለ ሚኒስትሩም አለ፣ እናቶ ንጉስም አሉ። ሁሉም ባለበት ነው ነገሩ ልጆች ያው በህይወት እንዳሉ አገኘን። እንግዲህ በህይወት ካሉ እኛ ምን አስፈለግን? ደስ ብሎን ወጣ። እንደዚህ እንዳሉ በህይወት እንዳሉ ነገሩን መልሰናል። እንግዲህ እነሱም ያለውን እየተከታተሉ ወደ እኛም ሚባቸው ከሆነ ወደ ኛ ሌሉባቸውም። በአካል አግኝታችኋቸዋል? ባናገኝ በህይወት መኖራቸውን የፈለግነው በህይወት እንዳሉ ተረድተናል። በምን መንገድ ተረዳችሁ? ያው እንግዲህ እነ ሁላችንም አግኝተናል። እነሱ ነው ያሉ እነሱ እንግዲህ እነሱ ይጠበቃልና። በምን አይነት መንገድ ነው የገለጹላችሁ? አሉ ምንም ጥርጥር የለም ምንም የለም የሞት ሌላ ተጎድተዋል የሚል ነገር የለም ብለው አሉ። ከእነሱ ውጭ እንግዲህ ምን እንጠብቅ? ሌላ ምናደርገው ነው? እኛም ቸገረን። በስልክ አላገናኟችሁም? እንጂ እንግዲህ ሰጠናል። ስልክ የነሱ የልጆችን ስልክ ሰጠናል። አይታወቅም ምን እንዳሏችሁ። እስኪ ቃል በቃል ይግለጹልኝ። አዎ አሁን ቃል ለመስጠት በጣም ከብድ ያለኝ ምክንያቱም እንተ መኪና ውስጥ ሰሆን በትክክል አንችም ላሰሚኝ ም ብዙ ነገር መልስ ይችላል። እኔም ረክት አረጋል። በመኪና ድምጽ መቼም ይሰማል። ግን ይሰማኛል፣ በጥራት ይሰማኛል። ችግር ያው መኪና ላይ ዝርዝር መረጃ ለማግኘት ዘጌት ብዬ የእጅ ስልካቸው ላይ ብደውልም ስብሰባ ላይ በመሆናቸው ሊያናግሩኝ እንደማይችሉ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች እንግዲህ በዚህ ይህንን ጉዳይ የተከታተልን ስናስደምጣችሁ እንደነበር ይታወሳል። አሁንም መከታተላችንን እንቀጥላለን፣ ተጨማሪ መረጃዎችንም ወደ እናንተ እናደርሳለን። ተከታዩ ዘገባችን ወደ ሐረር ነው የሚወስደን። በሐረርና ምስራቅ ሐረርጌ አንዳንድ ከተሞች የተጀመረው የስራ ማቆም አድማ ዛሬ መቀጠሉን ነዋሪዎች ለቪኦኤ ተናግረዋል። አመራሮቹ አድማው በብዙ ቦታዎች ቀርቶ መደበኛ እንቅስቃሴ ተጀምረዋል ይላሉ። አዲስ ቸኮል በተከታዩ ዘገባ ሁኔታው እንደሆነ ያስቃኘናል። በሐረር ከተማ ትላንትና የተጀመረው የሥራ ማቆም አድማ ከሞላ ጎደል ዛሬም ቀጥሎ መዋሉን ነዋሪዎች ለቪኦኤ አስታውቀዋል። አንዳንድ ባንኮች ከመከፈታቸውና በከተማ የታክሲ አገልግሎት በከፊል ከመጀመሩ በስተቀር የተለወጠ ነገር የለም ብለዋል ነዋሪዎቹ። የመንግሥት ተቋማትን በከፊል እንደተከፈቱ ተነግሯል። የሐረሪ ክልል ፍትሕና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ ለቪኦኤ እንዳስታወቁት ግን ብዙ ነገሮች ተሻሽሏል ብለዋል። ሮ ደረጃ ነው ትንሽ እነዚህ የስራ ማቆም አድማ ተብሎ መንገዱ የመዘጋትና ጎማን የመጣጠር ሁኔታዎች ነበሩ። ዛሬ ደግሞ የተረጋጋ ሁኔታ ነው። ህብረተሰባችን በሰላም የተንቀሳቀሰ ወደ ገበያም የመጡ ሁኔታዎች ሁኔታለ ና ትናንት ትንሽ ጥሩ ምልክት አልነበረም ማለት ነው። ምክንያቱ ምንድን ነው? የስራ ማቆም አድማ የተካሄደበት ምክንያት ይሄ ምክንያት እኛም አልገባንም። ማን እንደጠራ አላፍነት የወሰደ አካልም የለም። ዝም ብሎ ስራ አርማ ማቆም ብቻ ነው የምታይ እንጂ ህገወጥ የሆነ የስራ ማቆም አርማ ነው። አላፍነት የሌለ እክሌ ነው ተጠራ ተብሎ ማይታወቅበት ደረጃ ላይ ነው። ከአድማው ጋር በተያያዘ የግለሰቦች የንግድ ተቋማት ተዘግተዋል። ከዚህ ባሻገር ግን የባንኮችና የመንግስት ተቋማትም ዝግ ነበሩ አብዛኞቹ የመንግስት አመራሮች እና መንግስት ሰራተኞች እነሱ ለምንድን ነው የሚቀሩት? ከዚህ ጋር ተንጻር ትናንትና ተዘግቶ ነበረ። አሁን ዛሬ ደግሞ ስለታዛር ሰላም ስላለው ህብረተብም የተንቀሳቀስ ነው ያለው። ክፍት ነው የንግድ ቦታም ባንክም። የመንግስት መስሪያ ቤቶችስ? የሀረሪ ክልል የመንግስት መስሪያ ቤቶች የመንግስት መስሪያ ቤት ስራ ላይ ነው ያሉ አንዳንድ አልፎ ከዚህ ጋር ጠንቃ አንጻር ያው ሁሉ ስራ ላይ ይገብትናል። አሁን እኛ በተለይም ስብሰባ ላይ ነው አለ ነው የተለያየ ስራ እየሰራ ነው። ከቀበሌ ከወረዳ ጋር ተሰብስቤ ነው እዚህ ስራ ላይ ነው አለ እና ትናንትና ሙሉ በሙሉ የመንግስት መስሪያ ቤቶች ተዘግተዋል ብለው ነበር። ዛሬም አብዛኞቹ አልገቡም ብለው ነበር። አሁን ገብተዋል ማለት ነው። ገብተዋል፣ ገብተዋል እኛ ጋር ወደ ስራ የገባበት ሁኔታዎች በተመሳሳይ በአንዳንድ የምስራቅ ሐረርጌ ዞን ከተሞች በተጀመረው አድማ መንገዶች መዘጋታቸው በስራቸው ላይ ተጽዕኖ እያሳደረባቸው መሆኑን አሽከርካሪዎች ለቪዮ አስታውቀዋል። ነዋሪነቱ ድሬዳዋ እንደሆነ የነገረን አንድ አሽከርካሪ እሱም ሆነ ጓደኞቹ በአድማው ምክንያት መስራት አለመቻላቸውን ገልጾልናል። ለምሳሌ ምንድን ነው የተፈጠረ ነገር? እኛው መንገደኛ ተብለን በከሰባ ቁመናል። መኪና እንቀሳቀሱ። በተጨማሪ ደግሞ አንድ ጓደኛችን ከአዲስ አበባ ወደ ድሬዳዋ እየመጣ መስታወት የተሰበረበት መኪና አለ። የት የት ከተማ ማለት ነው? ወደ ቀርሳ አካባቢ በብልጋ ቢና መኪና የበቀኝ በኩል የዋለው መስራት እና ዛሬም እንቅስቃሴ የለም። አዎ ዛሬም እንቅስቃሴ የለም። እንኳን እኛ አይደለንም እነ ኦዳ ባስ፣ ዘመን ባስ እና ሚሏቸው እነሱ ራሱ እንቅስቃሴ ላይ ትናንትና የተመዘገቡ ሰዎች ራሳቸው አሁን ለኦዳ ባስ የተመዘገቡ የሶስት መኪና ሰው አልሄድም ትላለች። ለዛሬ ጠዋት እንካነሽ የሚሩት ማለት ነው አሽከርካሪው። መንግስት ላይ ጥያቄ ያላቸው አካላት መንገድ ከመዝጋት ይልቅ ሌሎች አማራጮች ቢከተሉ ሲል መክሯል። አሁን ከሆነም ብዙ አሁን ይሄ መንገድ ተዘጋ ማለት ብዙ የሀገር ኢኮኖሚ ነው የሚጎዳው። የግለሰብ በጣም ብዙ ከእኛ እንኳን ስነሳለ አንዱ የተጎጂ ነው። ስራ እንቅስቃሴ አላረግም ማለት ነው። በእኔ ውስጥ ያለው ቤተሰብ ያለ እኔ አብሮ የሚሰራ ጓደኞች ያሉ ብዙ ብዙ ሰው ሀገርም ጭምር ተጎጂ ነው እንቅስቃሴ ባለመኖሩ። በተለይ ትራንስፖርት እንቅስቃሴ መግታት ሀገር ሶሉሽን መፍትሄ ነው ብዬ አላስብ ምንድን ምንም በቃ ምን አሁን በአመጥ ሚሆን ምንም በሚበፈጠርበት ሰዓት ላይ መንገዶች መዘጋት አንዳ ነገሮች ምትን ማለታቸው ሶሉሽን አይሆንም። ያለውን ነገር በአግባቡ መታየት የሚቻልበት ነው መካኒዝም መፍጠር ነው እንጂ መንገድ መዝጋት ወይ ደግሞ ሌሎች ንበቶች ላይ ጉዳት ማድረስ ች እኝህም ሶሉሽን አይሆኑ፣ መፍትሄ አይደሉም። መፍትሄ ሊሆን የሚችለው በመነጋገር ያለውን ነገር በጠረጴዛ ዙሪያ ተነጋግሮ መፍትሄ ማድረግ መቻል ነው እንጂ በጉዳዩ ላይ መረጃ እንዲሰጡን የምስራቅ ሐረርጌ ዞን ፖሊስ ኃላፊን እና የመንግስት ኮሚኒኬሽን ኃላፊን ለማግኘት ያደረግነው ጥረት አልተሳካም። በዞኑ ፖሊስ ነጻ መረጃ መስጫ የስልክ መስመር ያነጋገርናቸው ኮንስታብል ዋሪዮ የተባሉ የዞኑ ፖሊስ ባልደረባ ግን አብዛኞቹ ከተሞች ወደ ቀድሞ እንቅስቃሴያቸው ተመልሰዋል ብለዋል። ላም ማለት ሹፌሮች መንገድ እንደተዘጋብን ነው እያሉ ስለሆነ ነው ነው ሁሉም መንገድ እየተንቀሳቀሱ ነው። መኪኖች ከተሞች ሁሉ ቢዝነስ ሁሉም ከተሞች ላይ ተጀምሯል። እንደገና ከተማ ምስራቅ ሐረርጌ አወዳይ፣ ቆቦ፣ አረማያ እነኝ ምስራቅ ሐረርጌ ከተሞች ላይ ዛሬ ወደ ድሬዳዋ የተሽከርካሪዎች መናኸሪያ በመሄድ ቪኦኤ ባደረገው ምልከታ ግን ወደ መናኸሪያው የሚገባም ሆነ የሚወጣ አነስተኛም ሆነ ትላልቅ የህዝብ ማመላለሻ ተሽከርካሪዎች አልነበሩም። አገር አቀፍ የትራንስፖርት አገልግሎት በሚሰጠው ዘመን አውቶብስ ትኬት ቆርጦ የነበረ አንድ መንገደኛም ገንዘቡ እንደተመለሰለት ለቪኦኤ አስታውቋል። በሐረርና ምስራቅ ሐረርጌ አንዳንድ ከተሞች በትላንትናው ዕለት ለሶስት ቀን የሚቆይ የስራ ማቆም አድማ መጠራቱንና የአድማው መንስኤም በወለጋ መንግስት በንጹሐን ላይ የወሰደው ነው ያሉትን ጥቃት እንዲሁም የኮማንድ ፖስት አስተዳደርን ለመቃወም መሆኑን ወጣቶች መናገራቸውን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ለዘገባው እናመሰግናለን። የጋቢና ቴክኖሎጂ ወይም ጋቢና ቴክ ነው ተከታዩ መሰናዶ። የግብርናና ገጠር ትብብር ማዕከል የተሰኘ ተቋም ከሰሞኑ የአርሶ አደሮችን ህይወት የሚደግፉ የፈጠራ ስራዎችን አወዳድሮ ሸልሟል። በዚህ ውድድር ላይ አሸናፊ ከሆኑት መካከል ደግሞ ምስሎችን በማየት አዝርዕትን ወይም ተክሎችን የሚያጠቁ በሽታዎችን አይነት ለመለየት የሚያበቃው የፈጠራ ስራ ይገኝበታል። የፈጠራውን ስራ ባለቤት የሆኑትን ቦኤዝ ብርሃኑና ጀርሚያ ባይሳን ከጥቂት ደቂቃዎች በፊት ወይም ከጥቂት ሰዓታት በፊት ሀብታሙ ስዩ ማነጋግሯቸው ነበረ። ቦኤዝ የፈጠራ ስራቸውን ይዘት እና ቆይታቸውን ከሚያብራራበት ይጀምራል። የሰራ ነው ስራ አርቲፊሻል ኢንቴሊጀንስን ከግብርናው ጋር የማያያዝ ስራን የሰራ ነው። ይህም በተለያዩ ዘርፎች ነው። የመጀመሪያው ዘርፍ የእጽዋት በሽታን በመለየት ነው። በጣም ብዙ የሀገራችን ህዝብ የእጽዋት በሽታን አያውቅም። ገበሬው በልምድ ነው የሚያውቀው። ብዙ የእጽዋቶችን ኢሜጅ በመውሰድ ወይም ፎቶ በመውሰድ አውቶማቲካሊ በስልካቸው ሰዎች እጽዋቱ ምን እንደታመመ ማየት እንዲችሉ የሚያስችላቸውን ሲስተም ነው የሰራ ነው። ይህ አንዱ ዘርፍ ነው። ሌላው አርቲፊሻል ኢንተልጀንስ በመጠቀም የእጽዋቱን የእድገት ደረጃ መቆጣጠር የሚያስችላቸው ምን ያህል እያደገ ነው፣ ምን ያህል ክሮፕ ደርሷል አጠቃላይ የማሳይ ሁኔታ እንዴት ነው የሚለውን በድሮን ቴክኖሎጂ በመጠቀም ማወቅ የሚችሉበትን ቴክኖሎጂን የሰራ ነው። ቀጣዩ ጥያቄ ለጀርሚያ ነው። ይህ የፈጠራችሁት መላ በምን መልኩ አርሶ አደሮቹ እንደሚጠቅም እስቲ አስረዳን። እሺ፣ አመሰግናለሁ ይህን ጥያቄ ስለጠየቀኝ። ገበሬዎች መጠቀም የሚያስችሉባቸው በቀላሉ እንዲጠቀሙ እያደረግን ያለው ምንድን ነው፣ ፊቸሪቱን እየጨመር ነው። መጀመሪያ ግን የሰራ ነው የግብርና ኤክስቴንሽኖች ኤክስቴንሽን ባለሙያዎች ስላሉ እነሱ በነሱ እገዛ በሆነ ወቅት ብቻ ላይ በሽታውን የሚለዩበት ወቅት አለ። በዛ ወቅት ላይ በእነሱ ርብርብና እርዳታ የሆነ ወቅት ላይ ሰርቶ ዳታውን ከሰበሰቡ በኋላ በሽታውን የሚለይበት አልጎሪዝም ኖማሊ ነው የመጀመሪያ። አሁን ግን የፊቸሪትን እየጨመርን ምንድን ነው ሞባይል አፕሊኬሽን የሚጠቀሙትን ሞባይል ገበሬዎች ሞባይል ፊት ለፊት ሆኖ በሎካል ላንጉጅ አማርኛ፣ ኦሮሚኛ ሌላ የኢትዮጵያ ውስጥ በአብዛኛ አርሶ አደሮች የሚጠቀሙትን ቋንቋ በእነሱ የሚረዱት ቮይስ ቤዝድ የሆነ ሲልካቸው ፊት ለፊት ሆኖ ለምሳሌ በሽታዊ ደግሞ የቅጠሉ ማሳቸው ላይ ሄዶ ፎቶ አንሳልኝ ሲሉ ፎቶ እንዲያነሳ የሚያስደርግ ደግሞ አንድ ፊቸር እየጨመርን ያለንበት ሁኔታ ነው ማለት ነው ያለን። ሁለታችሁም የጅማ ዩኒቨርሲቲ ተማሪዎች ናችሁ። እድሜያችሁ በሃያዎች ውስጥ የሚገኝ ይመስለኛል። ደቦ ኢንጂነሪንግ የተባለ ድርጅትን ማቋቁማችኋል። በመልካም መንገድ ላይ ናችሁ። ትምህርታችሁና የፈጠራ ስራችሁን እንዴት ታስማሙታላችሁ? ቦኤዝ፣ ወደ አንተ ልመለስ። ድርጅታችን ስንጀምረው ባሉ ኢትዮጵያ ዘርፎች፣ በተለያዩ ዘርፎች ላይ አግሪካልቸር ዘርፍም፣ ትራንስፖርቴሽን ዘርፍ፣ በተለያዩ የመንግስት ሴክተሮችም የግል ሴክተሮችም ላይ በጣም መዘመን ያለበት በዘመን በዚህ በቴክኖሎጂ መተካት ያለበት ብዙ ነገር አለ። ያንን መተካት ነው እንዳላማርገን ስንንቀሳቀስ የነበረው እና ከትምህርታችን ጋር አብሮ ማካሄድ ማስኬድ ትንሽ ይከብዳል። እንዳለ ኦልሬዲ ከዚህ በፊት ስንሰራባቸው ተማሪ ያለን ብዙ ፕሮጀክቶችን ሰርተናል። ግን እነዛን ፕሮጀክቶች ወደ ቢዝነስ መቀየሩ ላይ ብዙም አልነበርንም። እነዛን ፕሮጀክቶች ነው እየወሰድን አሁን ወደ ቢዝነስ ለመቀየር እያሰብን ያለ ነው። ደግሞ አሁን ጨምረንም እየሰራንባቸው ነው። ከዛ አንፃር ጊዜያችንንና ትምህርታችንንና ስራችንን ሁለቱንም በማይጎዳ ሁኔታ አብረን እያስኬድን እንገኛለን ማለት ነው። እስቲ አሁን ደግሞ በእስካሁን የስራ ዘመናችሁ ምን ምን ፈተናዎች እንደገጠሟችሁ አጋሩን። አንድ ትልቅ አስቸግሮን የነበረው ስንስ ሁለታችንም ከቴክኖሎጂው ዘርፍ ስለሆነ የመጣ ነው። አግሪካልቸራል ኤክስፐርቶችን ማግኘት አንድ ትልቅ ችግር ሆኖብን ነበር። ግን በጅማ ዩኒቨርሲቲ አግሪካልቸራል ካምፓስ የሚገኙ አንዳንድ ሰዎች በጣም ረዱን፣ የነሱን መረጃዎች በመቀበል በተጨማሪም ሀረማያም ዩኒቨርሲቲ የረዱን ዶክተሮች አሉ። ከጅማ ዩኒቨርሲቲ እና ከሀረማያ ዩኒቨርሲቲ ረድተውን እነዛን መረጃዎች ማስገባት ችለናል። ግን ያም ሆኖ ግን ያስገባ ነው በቂ አይደለም። አሁንም በጣም ብዙ መረጃ ያስፈልገናል። መረጃውን መሰብሰብ ያስፈልጋል። ያው እንደዚህ ስንል ደግሞ ሁለተኛው ቻሌንጅ ነው የምንሄደው ፋይናንስ በጣም ትልቅ ችግር አለ ተንቀሳቅሰን መረጃዎችን መሰብሰብ አንችልም። መረጃዎች ከመጡ በኋላ ትሬን ለማድረግ የምንጠቀመው ፍሪ የሆኑ ክላውድ ሰርቪሶችን ነበር የምንጠቀመው ነበረው። እነዛን ተጠቅመን ትሬን ያደረግነው። አሁን ለሽልማት ካበቃችሁ የፈጠራ ስራ በተጨማሪ ምን ምን ግኝቶች አላችሁ? የመጭ ዘመን ህልማችሁስ ምንድን ነው? አሁን ጅማ መሀል ላይ ወይ ደግሞ በጅማ ላይ የሆነ ሴንተር እየሰራን ነው። አሁን በቅርቡ እናስታውቃልን እያለ ነው ከዚህ መገበያ የሚችል የአግሪካልቸር ፕሮዳክት ሊሆን ይችላል ሌሎችም ዘርፎችን ሴንተር ሰርተን ሴንተር ላይ ቢዝነሳቸው ሬጅስተር ያደርጋሉ። ፈላጊ ወይ ደግሞ ሳፕላይር እና ዴማንድ በአጭሩ እነሱን የመገናኘት ስራ ማለት ነው። ሁሉንም ራ ሴንትራሊ ሆነን ይህንን ነገር ኮኦርዲኔት ለማድረግም ጭምር እየሰራ ነው ማለት ነው። ለምሳሌ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። ስለዚህ ለአዲስ አበባ ላሉ እንደዚህ አይነት ቴክኖሎጂ ካላቸው ራሱ ለእነሱ ሳፕላይ ማራ ይሄደን። ለምሳሌ ቡናን ደግሞ ኦንላይን መሸጥ የሚለው ነገር እያሰብን ነው። እሱም ዳይሬክትሊ እዚህ ያሉ አስተዋ ገበሬዎች ዳይሬክትሊ ኦንላይን መሸጥ የሚችሉበት ነው። ስለዚህ ገባ ወይ ደግሞ ሴንትራሌ ላይ አንድ ስቶር ከለል ያንን ለእያንዳንዱ ገበሬዎች ደግሞ ኦንላይን ቀጥታ ቡናቸውን መሸጥ የሚያስችላቸውን ነገር ጭምር እየሰራ ነው ማለት። ይሄ የአግሪካልቸር ላይ ነው። እና አግሪካልቸር ብዙ አይነት እየሰራ ነው ይቀጥላል። ሀብታሙን እና እንግዶቹን እናመሰግናለን። ተከታዩ ዘገባችን ደግሞ ሰሞኑን የተገለጸ ያለው የኮሮና ቫይረስን ይመለከታል። በቻይና ውሀን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እጅግ አስጨናቂ በመሆኑ መንግስት ከውሀን ከተማ እንዲያወጣቸው ጥያቄ እያቀረቡ ነው። በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋን ደውለን አነጋግረናቸው ነበር። ሄደን ገረመው ዝርዝር ዘገባ አላት። በቻይናዋ ውሃን ከተማ ሁቤ ውስጥ ለመጀመሪያ ጊዜ ከወር በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚያ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊቅ በውሃን ሁቤይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል። እኛ ትምህርት ቤት አሁን ያለበት ወደ ሃምሳ ስልሳ ተማሪዎች አብሾች ትገቢ ያለን መላ ውሃን ከተማ ደግሞ እኔ ያለሁበት ከተማ ደግሞ እስከ ሶስት መቶ በላይ የምንሆን ኢትዮጵያ ያለው ያው የሀገሩ መንግስት ያው እኛ ከተማ ላይ አሁን ምንም እንቅስቃሴ ቆመዋል። ሁሉ ነገር ቆመዋል። ምግብ ቤቶች ቆመዋል። ትራንስፖርቴሽን እንዳለ ቆመዋል። ቆች እንዳለ ዝግ ናቸው። እና ከዶርሚተሪያችን ውጣት ትከለክለናል። ቻይና የተከለከለው እኛ እኛም ትከለክለናል። እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን። ሾፒንግ ለማድረግ ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም። ያልቀለ ለብዛት እና ይህ ነው ያለው ነገር። አሁን ተቸግረናል። የምንዘው ነገር ያው በቃ ምግቡ ላይ ነው። ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው። ከቀን ቀን ሰው እየጨመረ ነው የተያዙ ሰው እና በቃ ሁሌ የሚወራው በቃ አትውጡ ነው እና ያው በጣም ያስፈራል። ከቤተሰብ ተነጥለና ያለ ነው እና ሀገራችን መሄድ ነው የምፈልገው። ሁሉም ሀገሮች ደግሞ የሀገራቸው ሰዎች እያስወጡ ነው። እስካሁን እንደሰማኑ ከሆነ ጃፓን አስወጡታለች የሀገሯቸው ሰዎች ዛሬ ነው ያስወጣቸው። አሜሪካም አስወጡታለች እንደሰማኑ ከሆነ ኢንዲያ ራሱ ታስወጣ ነው ዛሬ እና እኛም ያው ኢትዮጵያ እስከሆነ ድረስ ያው የሆነ ነገር ተደርጎ መውጣት ነው እንፈልገው። በአሁኑ ሰዓት በጣም ተጨንቀን ያለ ነው። ወይ ከከተማ ቢያንስ ከዚህ ከተማ ብንወጣ ራሱ አንድ ነገር ነው። ሴት ከተማ ይፈቀደልን እና ብንወጣ አንድ ነገር ነው። በራሳችን መውጣት እንችላለን። እዚህ ይፈቀደልን። ሌላው ያነጋገርኩት ተማሪ ዮሐንስ ሸዋረጋ ይባላል። በኡቻንግ ዩኒቨርሲቲ የሶስተኛ ዓመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐርማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህናነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል። ይኸው አሁን ያለንበት ችግር አንደኛ የምግብ ችግር ነው ያለብን። ሁለተኛ ነገር ደግሞ ስጋት ነው። አሁን ውጭ ስንወጣ አየር የምንተነፍሰው አየር ኖርማል አደለም የሚሉን ማለት ነው እና ስንወጣ ስንገባ፣ የነካነው ነገር እጃችን አስር ጊዜ የምንጣጠበው የሞት ዜና ነው የምንሰማው፣ በቃ ስጋት ነው ሁሉ ነገር ከዛ በሳምንት ሁለት የነበረ የተፈቀደልን አሁን አንድ ጊዜ ሆኗል። ሱፐር ማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው፣ እና እኛም ቻይኖቹ የምንጠቀመው አንድ አይነት ሱፐር ማርኬት ነው፣ እና እኛ ደግሞ የምንፈልጋቸው ምግቦች ይኸው እንደ ቲማቲም እንደ ሽንኩርት ለሰላጣ ምናምን ያለው አይነት ምግቦች ናቸው፣ እና እኛ ሱፐር ማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ነገሮች እናገኛለን፣ ትንሽ የምንፈልገውን ያለ መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ጣፋጭ ነገር ነው የምንበላው። ጣፋጭ አሁን ለምሳሌ እኔ ስበላ ያዞረኛል፣ ጣፋጭ አይመችኝም። በቀን አንዴ ነው ምግቡ እንዲህ በቀን የምናደርገው ማለት ነው። አሁን የምግብ ችግር ያለባቸው ተማሪዎች አሁን እኛ ዩኒቨርሲቲ በሳምንት አንዴ እንወጣለን። ሌላ ደግሞ ዩኒቨርሲቲ አሉ በጣም የተቸገሩ ማለት ነው። ውሃን ውስጥ ያሉ እነሱ የምግብ ችግራቸውን ሊፈጣላቸው እና ደግሞ ከውሃ መውጣት መንፈልግ ተማሪዎች አሉ ወደ ሀገራችን መመለስ ማለት ነው። እሱን እንዲያመቻችልን ነበር እየጠየቅነው ማለት ነው። አሁን ለምሳሌ እኔ ሰባ ስድስት ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን ሰባ አንድ ኪሎ ነኝ። አምስት ኪሎ ነው የቀነሱት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው። እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እንደ እያቀለልኩ ማለት ነው። አሁን በቃ ግራ ነው የሚገመኝ እኔ እራሱ አሁን ማለት ነው። አሁን ብርድ ነው በዚህ ሰዓት ሲያስለይ ደነግጣለሁ። በቃ ጀመረኝ። በቃ አሁን ከሆነ በቃ እንትን እያልኩ እየተሳቀቁ ከጓደኞች ጋር ልገናኝ ምን በቃ ምንም ዶርም ውስጥ ነው ያለሁት ማለት ነው። ይሄ በቃ ስጋቱ ተፈስ ነው ያደርጋል። ኢንግሊሽ ምንቆኝ ማለት ነው። ሌላ አለም ውስጥ ነው። እና ይሄ ይሄ ነገር ነው በጣም ችግር የሆነው ነገር የሆነው እና ወደፊት ነገሩ እንዴት ነው የሚቀለው? ኮሚኒቲዎች አሉ የተቋቋሙ ማለት ነው ከኤምባሲው ጋር የሚያገናኙ እንትን ሀሳባችንን አቅርበን ነበር እንመልስላቸዋለን የሚሉ እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታች ለመጠበቅ ሞክሩ ነው። የእነዚህን ተማሪዎች ጥያቄ ዘንድ በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር። አምባሳደር ተሾመ ቶጋ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በዓለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ። ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ። እንግዲህ ይሄ ድንገት የሆነ ክስተት ነው። በርካታ የአፍሪካ ተማሪዎችም አሉበት፣ ከተማው ይሄ ችግር የተከሰተበት ከተማ። ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ፣ ለመከላከል እንዲያስችለው ዘግቶታል። ወደ ውጭ አይወጡም። ስለዚህ እኛም፣ በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ፣ በዚህ ሳምንት ከቤታችን አልወጣንም። የወረርሽኙ ስርጭት ጉዳት እንዳያደርስ እንቅስቃሴ እንድቀነስ አድቫይስ ስላደረጉ ከቤት ሆነን ስራችንን እየሰራን ያለ ነውና፣ ከመጀመሪያው ጀምሮ ያው ቻይና መንግስት ቫይረስ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው በዌብሳይታችን፣ በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ተጠቅመናል። መልክቶች የሚደርሱ አሉ። በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልስ ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ። ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል። ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም። ድርጅት ዋና ዳይሬክተር ዶክተር ቴዎድሮስን እዚህ ነበሩና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎች ዜጎቻቸውን የማስወጣት ስራ አሁን ባያስቡ ይሻላል የሚል ሀሳብ አቅርቧል። በተለይ ውሀን ያሉ ተማሪዎች መውጣት የመ ጥያቄ አቅርቦልናል እኛም ከአዲስ አበባ ጋር እየተነጋገርን ነው። ግን አምባሳደሩ አሁን ላይ ባለው ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች ራሳቸውን ጠብቀው በዶርማቸው እንዲቆዩ ይመክራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ኤደንን እናመሰግናለን ለዘገባው። አድማጮች፣ እንግዲህ በዝግጅቶቻችሁ ላይ የሚኖራችን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉ ና ለጋቢና ላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች የዛሬው የጋቢና ቪ ስግሽታችን በዚሁ አጠናቀል ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየው ጽዮን ግርማ ነበርኩኝ። ኤልያስ ገበየው ፕሮግራሙን በማቀናበር አብሮን ቆይቷል። መልካም ምሽት ደናደሩ በጀመር ነው ሙዚቃ እንሰናበታችኋለን። raadiyoo sagalee ameerikaati.